እንደ ምናምሽታችሁልኛል የተከበራቸው አድማጮቼ፣ የዓለም አቀፉ የእግር ኳስ ፌዴሬሽን ፕሬዚደንት ሴፕ ብላተር እና የአውሮፓው ማኅበር እግር ኳስ አመራር ሚሼል ፕላቲኔ ከማናቸውም የእግር ኳስ እንቅስቃሴ ለስምንት ዓመታት ታገዱ። ባርሴሎና የዓለም ክለቦች ዋንጫን በድጋሚ አነሳ። እነዚህ ሁለቱ ዋና ዋና ናቸው። የአትሌቲክስ ስፖርት ዜናም አለን። አብራችሁን ቆዩ። የፊፋው አመራር ጉዳይ ለረጅም ጊዜ ሲጠበቅ የነበረ ነው። የሥነ ምግባር ኮሚቴው ሲያካሄድ በቆየው ምርመራም ፕሬዚደንቱ ሴፕ ብላተር እና የዩፋው አመራር ሚሼል ፕላቲኒ ሥልጣናቸውን አላግባብ ተጠቅመዋል ሲል እያንዳንዳቸውን ከማናቸውም የእግር ኳስ ስፖርት እንቅስቃሴ በስምንት ዓመታት አግዷቸዋል። እንደ አውሮፓውያን ዘመን አቆጣጠር በ2011 ፕላቲኒ በሕገ ወጥ መንገድ 2 ሚሊዮን ዶላር ጉቦ መቀበላቸውንም የሥነ ምግባር ኮሚቴው ደርሶበታል። ሕገ ወጥ ምርመራም ከፍቶበታል። ሴፕ ብላተር ዛሬ ዙሪክ ውስጥ ለጋዜጠኞች ሲናገሩ ከወንጀል ክሱ ንጹሕ ነኝ፣ እስከ መጨረሻው ስሜን ለማጥራት እታገላለሁ ብለዋል። በጣም አዝናለሁ። አሁንም የጥቃት ኢላማ በመሆን አዝናለሁ። እንደ ፊፋ ፕሬዚደንትነቴ አሁንም ቢሆን ለእግር ኳሱ፣ ለዓለም አቀፍ ፌዴሬሽኖች ማኅበር አዝናለሁ ላለፉት አርባ ዓመታት ላገለገልኩት ማኅበር አዝናለሁ። ከአራት መቶ በላይ ለሚሆኑ የፊፋ ቲም አባላትም አዝናለሁ። ለራሴም በግል አዝና በተሰጠው ብይን ላይ ይግባኝ እንደሚሉ የገለጹት ሴፕ ብላተር በሐሰት መወንጀላቸውንም ለጋዜጠኞቹ አስረድተዋል። እገዳው ምናልባት በመጪው የካቲት ምርጫ ሲካሄድ ብላተርን ለመተካት የሚወዳደሩትን ሚሼል ፕላቲኔን ሳይጎዳ እንደማይቀር ይታመናል። በአትሌቲክስ ስፖርት ዜና የፊታችን ታህሳስ 23ና 24 ቀን ሁለት ሺህ ስምንት ዓ ም ዓመታዊው የጃን ሜዳ አገር አቋራጭ ሩጫ ውድድር በአዲስ አበባ ከተማ ይካሄዳል። በዚህ የአገር አቋራጭ ሩጫ በሁለቱም ጾታ ከአንድ ሺህ በላይ ሰዎች ይሳተፋሉ መባሉን ጠቅሶ ገዛ ህንጽውን መስቀል ቀጣዩን አስተላልፏል። አቧራው የሚቀሰቀስበት እና አስጨራሽ በሆነው በዚሁ የአገር አቋራጭ ውድድር ምን ይጠበቃል ብዬ አነጋገርኳቸው። አቶ አንዱ አለም ያየህ ራድ የአዲስ አበባ አትሌቲክስ ፌዴሬሽን የቴክኒክ ክፍል ኃላፊ ናቸው። በዚህ ውድድር ላይ እንግዲህ ምንድን ነው የአዲስ አበባ ክልል ላይ ነው ይሄ ውድድር የሚካሄደው፣ መጃል ሜዳ ላይ ነው የሚካሄደው። እዛ ላይ እንግዲህ ምንድን ነው አገርን ወክለው ትልቅ ቦታዎች ላይ ልናገኛቸው እንችላቸው አትሌቶች ይመጣሉ እናስባለን። ሬጅስትሬሽኑም ከአሁኑ ተጀምሯል። እና የሚያመለክተው ምንድን ነው ውድድሩ ባይዘዌ ካሉን ውድድር በዓመት ውስጥ ከምናደርጋቸው ዘጠኝ ውድድሮች ትልቅ ውድድርም ነው። በዚሁ ውድድር ላይም ጥሩ አትሌቶች ኢቨን ከአንድ ሺ እስከ አንድ ሺ አምስት መቶ የሚደርሱ አትሌቶች ይሳተፋሉ ብለን እናስባለን። ውድድሩም እጅግ በጣም ተፎካካሪዎች ያሉበት እና ትልቅ ብርቱ የሚታይበት እስከ መሆኑም አንጻር ተተኪ አትሌቶች በእርግጥም የምናገኝበት የምናፈራበትም ውድድር ነው። በዛ ደረጃ ላይ ነው የኛም እንቅስቃሴ አንዱ ያለን ስለ ትብብር በጣም አመሰግናለሁ። እኔም በቴክኒክ ትብብርም አመሰግናለሁ። አመሰግናለሁ ገዛኸኝ። በሌላ የሩጫ ስፖርት ዜና የቀድሞዋ የዱባይ ማራቶን ሻምፒዮን ቲርፊ ጸጋዬና በረጅም ርቀት ዝነኛው አትሌት ጸጋዬ ከበደ ጥር 13 ቀን 2008 ዓ ምት ዱባይ በሚካሄደው ዓለም አቀፍ የማራቶኑ ሩጫ ውድድር እንደሚካፈሉ ተረጋግጧል። ጸጋ የከበደ በዱባይ ሲሮጥ የመጀመሪያው ይሆናል ተብሏል ከወዲሁ። ድልመኝ ያለው ወደ እግር ኳስ ስፖርት ዜና እንሸጋገራለን። በጃፓን ሁሉንም አህጉራት በሻምፒዮንነት የወከሉ ሰባት ክለቦች የተሳተፉበት የዋንጫ ውድድር በአውሮፓው የክለብ ሻምፒዮን በባርሴሎና ድል አድራጊነት ተጠናቋል። ባርሴሎና የዓለም ክለቦች ሻምፒዮና ለመሆን የቻለው የደቡብ አሜሪካ ክለቦች ሻምፒዮናውን የአርጀንቲናን ሪቨር ፕሌትስ ሦስት ለባዶ በመርታት ነው። ያለፈውን ዓመት ክብሩን ዘንድሮ የሚያስጠበቀው ባርሴሎና ሊዮኔል ሜሲ አንድ፣ ሉዊስ ሱዋሬዝ ሁለት አግብተው ሲሆን በተቀናጁና ማራኪ አጨዋወትም የበላይነት አሳይቶ ነው። ባርሴሎና በዘንድሮ ውድድሮችም ወደር በሌለው ስኬታማ ጉዞ ላይ ይገኛል። የዓለም የክለቦች ሻምፒዮንነቱ አምስት ሚሊዮን ዶላር ሽልማት አስገኝቶለታል። በውድድሩ አምስት ጎሎችን በማስቆጠር በኮከብ ግባግብነት የተመረጠውም የባርሴሎናው ሉዊስ ሹዋሬስ ነው። ከጊዜ አንጻር ለዛሬ ያለን ይኸው ነው። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።